nti waan dhegeystayaal dhammaantiinba kuna soo dhawaada barnaamijka martida mikrofoonka oo toddobaadkan idi ka imaanaya magaalada minneaabolis ee gobolka minnesoota barnaamijkana waxaa martiigu ah cabdulqaadir maxamed mursalwiijitaacisanq የዓለም ዜናዎችን እናቀርባለን። ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። ባለፈው ነሐሴ ወር በተቀሰቀሰባት የኢቦላ ወረርሽኝ ወደ ሀምሳ የሚጠጉ ዜጎቿ የሞቱባት ዲሞክራሲያዊት ኮንጎ ሪፑብሊክ አሁን ከኢቦላ ነጻነኝ ስትል አውጃለች። ይህን ዛሬ ቅዳሜ ይፋ ያደረጉት የጤና ጥበቃ ሚኒስትሩ ፌሊክስ ካባንጋ ሲሆኑ ይሁን እንጂ ወረርሽኙ አበቃ ማለት እንዳልሆነ አስረድተዋል። ሀገሪቱ ሙሉ በሙሉ ከኢቦላ አደጋ ነጻ ነች ማለት አይደለም ብለዋል። በሶስት የምዕራብ አፍሪካ ሀገሮች ከተሰራጨው የኢቦላ ወረርሽኝ ለየት ያለው ኢቦላ አጥቅቷት የቆየችው ኮንጎ የምዕራብ አፍሪካው አይነት ቫይረስ አሁንም ቢሆን ልትጋለጥበት ትችላለች ሲሉ አስጠንቀቀዋል። የቦርኪና ፋሶ ወታደራዊ መሪ ባለፈው ወር ፕሬዚደንት ብሌዝ ኮምፓኦሬ ስልጣናቸውን ከለቀቁ በኋላ የያገዱትን የሀገሪቱን ህገ መንግስት መልሼ ስራ ላይ አውያለሁ ብለዋል። ፕሬዚደንቱ ስልጣን በለቀቁ በማግስቱ እንደ ኤሮፓውያን አቆጣጠር ህዳር አንድ በትረስልጣኑን ከጨበጡ በኋላ ህገ መንግስቱን ያገዱት ሌተና ኮሎኔል ኢሳክ ዚዳ ናቸው። ስራ ላይ ውሏል ሲሉ ዛሬ መግለጫ የሰጡት ዚዳ ስልጣኑን በሲቪል ለሚመራ አስተዳደር በሁለት ሳምንታት ጊዜ ውስጥ ካላስረከቡ እቀባን ጥላለን ብሎ የአፍሪካ ህብረት ያቀረበላቸውን ጥያቄ ውድቅ ማድረጋቸው ይታወሳል። የዩናይትድ ስቴትስ የዓለም ብቸኛ ልዕለ ሀያል እንደ መሆኗ ሽብርተኛውን ቡድን አይስልን ለመደምሰስ በምዕራብ አፍሪቃ ኢቦላን ለመዋጋትና የአየር ንብረትን ለውጥ ለመዋጋት እንዲሁም ሌሎችን ጉዳዮችን አስመልክቶ ዓለምን የመምራት ልዩ ኃላፊነት አለባት ሲሉ ፕሬዝደንት ባራክ ኦባማ አስገነዘቡ። ዛሬ ቅዳሜ የጂ ሀያ አባል አገሮች መሪዎች ጉባኤ ጎን በብሪስበን ዩኒቨርስቲ ባሰሙት ንግግር ዋሽንግተን ለእስያ ፓሲፊክ ክልል ትኩረት መስጠቷን ትቀጥላለች ሲሉ አስገንዝበዋል። ፕሬዚደንቱ በመጨረሻም የአውስትሬሊያ ጠቅላይ ሚኒስትር ቶኒ አበት ዘጠነኛውን የጂ 20 አባል ሀገሮች የመሪዎች ጉባኤ ብሪስበን ላይ ሲከፍቱ መሪዎች የአለምን አጠቃላይ የአገር ውስጥ ምርት በሁለት ትሪሊየን እንዲያሳድጉ ጥሪ አቅርበዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና 12140 ኪሎ ኸርትዝ በ31 ሜትር ባንድ በ9485 እና በ7755 ኪሎ ኸርትዝ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ኅዳር 6 2007 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም ከኢትዮጵያ ብሔራዊ ምርጫ ቦርድ ጽሕፈት ቤት ኃላፊና የቦርድ ዋና ጸሐፊ አቶ ነጋ ዱፊሳ ጋር ትናንት የጀመርነውን ቃለ ምልልስ እንቀጥላለን። የተቃዋሚ ፓርቲዎች መሪዎች ምርጫ ቦርድ ነጻና ሚዛናዊ ምርጫ ለማካሄድ ሊያስተካክላቸው ይገባል የሚሏቸው ስሞታዎች መልስ ይሰጣሉ። አቶ ነጋ ያነጋገረቻቸው ትዝታ በላቸው ናት። የኢትዮጵያ ብሔራዊ ምርጫ ቦርድ ጽሕፈት ቤት ኃላፊና የቦርዱ ጸሐፊ አቶ ነጋዱ ፊሳ አስቀድሜ ያመሰግናለሁ። በቅርቡ ትብብር የፈጠሩትን የዘጠኝ ፓርቲ መሪዎች የትብብሩን ሊቀመንበር እንዲሁም የሰማያዊ ፓርቲ ሊቀመንበር የሆኑትን አቶ ይልቃል ጌትነትና የትብብሩን ጸሐፊና የደቡብ ኦሞ ዲሞክራሲያዊ ሕዝቦች ፕሬዚደንት አቶ ግርማ በቀለን ለምርጫ ስለሚያደርጉት ዝግጅት አነጋግረን ነበር። ያጋጥሙናል ስላሏቸው ችግሮች ገልጸውልናል። ድምፆቻቸውን አሰማዎታለሁ እና እርሶ መልስ ይሰጡበታል። አቶ ግርማ በቀልን አስቀድማለሁ። ለሁለት ሺህ ሰባት የጊዜ ሰሌዳ ላይ እንወያይ ብለው በጠሩበት ጊዜ እንኳ አስራ ሁለት ፓርቲዎች የጋራ ጥያቄዎቻችንን ጊዜ ስለዳ ወደፊት፣ ስለ ፖለቲካ ምህዳሩ እናውራ፣ ስለ ምርጫ ጉዳይ አጠቃላይ እንነጋገር ያልነው ጥያቄ እንኳ ባልተመለሰበት ሁኔታ ነው። በውይይቱ ላይ የተነሱ ጥያቄዎች ተመዝግበዋል፣ እንመልሳለን ቢሮ ከደረስን በኋላ ተወያይተን ብለው ቃል ከገቡልን በኋላ ይህንኑ ሳይነግሩን የጊዜ ሰሌዳ ያወጅበት ሁኔታ ነው ያለው። በጋራ ደብዳቤ ማስገባትም የተከለከልንበት እና ጭራሽ ያንን በአስራ ሁለቱ ስም የገባውንም ደብዳቤ ለምን ተቀበላችሁ ብሎ ምርጫ ቦርዱ ሰራተኞችን ያዋከበበትና የስራ ዋስትናችሁ ሁሉ ጥያቄ ውስጥ ወድቋል የሚል ማስጠንቀቂያ የሰጠበት ሁኔታ ላይ ስላለ እንደዚህ ባለው ሁኔታ ውስጥ ስለ ምርጫ ምርጫ አለ ወይ በእንደዚህ ያለ ወገናዊ የምርጫ አስፈጻሚ አካል ውስጥ ምርጫ ፍትሐዊ፣ ነጻ፣ አሳታፊና ዲሞክራሲያዊ ሊሆን ይችላሉ የሚለውን ጥያቄ ለዚህ ምላሽ የማግኘት ትግል ነው የጀመርነው በጋራ። እስቲ አቶ ነጋዱ ፊሳ ይሄንን ይመልሱልን። እንግዲህ እሳቸው ያሉትን ሰምተዋል ወይስ ገምገም ላርግሎት? አይ፣ ገብቶኛል። ምንድን ነው የጋራ የፖለቲካ ፓርቲዎቹ በጊዜ ሰሌዳው ላይ ስንወያይ ያነሷቸው ነጥቦች አሉ። በመድረኩ ብቻም ሳይሆን በጽሁፍም ጊዜ ተሰጥቷቸዋል። ለፖለቲካ ፓርቲዎቹ በጊዜ ሰሌዳው ላይ እንደዚሁም በተጓዳኝም አሁን የሚያነሷቸውን ነጥቦች እንደዚሁ እንዲያቀርቡ ጊዜ ተሰጥቷቸዋል። በዛ ጊዜ ውስጥ አቅርበዋል። የተለያዩ ነጥቦችን አንስቷል። ምንድን ነው ጠቅላላ አድርገን የተነሳው ነጥብ ስናይ እነዚህን ችግሮች ለመፍታት የውይይት መድረክ ይመቻች ነው ሀሳቡ የነበረውና ቦርዱም የፖለቲካ ፓርቲዎቹን በቀጣይ ለማወያየት፣ እውነቱን ለመናገር የፖለቲካ ፓርቲዎችን ሳናወያይ የምንወስናቸው ውሳኔዎች በጣም ውስን ናቸው። አብዛኛውን የፖለቲካ ፓርቲዎችን ካወያየን አስተያየት ከተቀበልን በኋላ ነው የምንወስነው። በዚህም መድረክ የተነሳው ነገር ምንድን ነው? የውይይት መድረክ እነዚህን ችግሮች ለመፍታት የውይይት መድረክ ይመቻች ነው። ቦርዱ ደግሞ የፖለቲካ ፓርቲዎችን ለማወያየት የራሱ እቅድ ይዟል። ስለዚህ የውይይት መድረኮቹ ይመቻቻሉ በሚል በዚህ መግባባት ነው የተለያየ ነው። እና የተባሉት የተነሱት ነጥቦች በውይይት መድረክ እንዲፈቱ እንድንወያይባቸው ቦርዱም ከፖለቲካ ፓርቲዎቹ ጋር የጋራ መግባባት ላይ የደረሰበት ሁኔታ ነው የነበረው፣ በወቅቱ ማለት ነው። አልተግባባንም የምለው ነጥብ አግባብ አይመስለኝም፣ ስለተስማማንበት ማለት ነው። ችግሮቹ የሚፈቱት በውይይት ነው ነው። ቦርዱም ደግሞ የውይይት መድረኮችን ለማወያየት በእቅዱም ይዟል። በዚህ ነው የተለያየ ነው በውይይቱ ማለት ነው። እሺ፣ እነኚህ በተቃዋሚዎቹ የሚነሱት ነጥቦች ምርጫው ውድድር እንዲታይበት፣ የሚዲያ ሽፋን እያንዳንዱ እንዲያገኝ፣ ለምርጫ የሚያስፈልጉ ገንዘቦች እንዲህ እንዲህ ያሉ የተካተቱበት ነው እና ቀኑ ተወስኗል። አቶ ነጋ አዎ፣ ምንድን ነው ሲነሱ የነበሩት አንዱ የጽህፈት ቤት መክፈትን በተመለከተ ነው። በተለይ ከአዲስ አበባ ውጭ ባሉት አካባቢዎች ጽህፈት ቤት በተመለከተ ችግር እንደሚገጥማቸው ነው። እሱንም ከሚመለከታቸው የመስተዳድር አካላት ጋር እየተነጋገርንበት ነው። ደብዳቤም ለመሳሪያ አካላት እየተጻፈ ነው። ይሄ አይደለም በራሳቸው ወጪ የሚከፍቱት፣ ከመንግስት ሀብት አዳራሾችን የተለያዩ መሰብሰቢያ ቦታዎችን ሊያመቻች ይገባል በሚል አቅጣጫ ይዞ ቦርዱ ከሚመለከታቸው አካላት ጋር እየተነጋገረ ያለበት ሁኔታ ነው ያለው። በቀጣይ ደግሞ የፋይናንስ ክፍፍል የሚደረግበት ሁኔታ አለ። ቦርዱ ቀመሩን ከማውጣቱ በፊት ከፖለቲካ ፓርቲዎቹ ጋር እንደተለመደው ውይይት ያደርጋል ውይይት ያደርጋል፣ የእነሱን አስተያየት ይቀበላል። ከዛ በኋላ የፋይናንስ ቀመሩ ይፋ ይሆናል። ይሄ መቼ ነው የሚሆነው? ከመስፈርቶቹ መካከል በተለይ ለምርጫ የሚደረግ የፋይናንስ ድጋፍ አንዱ የተመዘገቡ የእጩዎች ብዛት ነው። ስለዚህ የእጩዎች ብዛት መታወቅ አለበት ማለት ነው። ስለዚህ በዚህ ቀን ባይባልም የእጩዎቹ ብዛት እንደታወቀ የትኛው ፓርቲ ምን ያህል እጩ አስመዘገበ የሚለው እንደተለየ አንዱ መስፈርት ስለሆነ ማለት ነው። ብቸኛ መስፈርት አይደለም፣ ሌሎች መስፈርቶችም አሉ። ሴት እጩዎችን ያቀረቡ የፖለቲካ ፓርቲዎች እንደዚሁ፣ ለዛም አሎኬት የሚደረግ የፋይናንስ መጠን አለ። ለመቀመጫም እንደዚሁ አሳይን የሚደረግ አለ። እንግዲህ ፐርሰንቱን ከፍ ዝቅ በማድረግ በተቻለ መጠን ፍትሐዊ የሆነ የፋይናንስ ክፍፍል እንዲኖር ነው የሚደረገው ማለት ነው። ስለዚህ በዛ ዙሪያ አሁን ከፖለቲካ ፓርቲዎች ጋር ውይይት የማድረጉ እቅድ አለ ማለት ነው። በቀጣል ሌላው የአየር ሰዓት ክፍፍል ነው። እንደዚሁም የአየር ሰዓት ክፍፍል ሲደረግ ከፖለቲካ ፓርቲዎቹ ጋር ውይይት ይደረጋል። እነሱ ሳይወያዩ ሳይመክሩ፣ አስተያየት ሳይሰጡ ቦርዱ የሚያጸድቀው ነገር አይደለም። በዛም ላይ የእነሱ ግብዓት ይወሰዳል። ከዛ በኋላ ለቦርዱ ቀርቦ እንዲጸድቅ ይደረጋል ማለት ነው። ስለዚህ እነዚህ ሁሉ በተመለከተ ከፖለቲካ ፓርቲዎቹ ጋር መጠነ ሰፊ ውይይት ለማድረግ እቅድ ይዘን ያለበት ሁኔታ ነው ያለው ማለት ነው። እሺ አቶ ነጋ፣ እንደው ወደ የሚቀጥለው ነጥብ ከመሄዴ በፊት አንዳንድ ነገሮችን ግልጽ እያደረግን ብንሄድ ይሻላል እና ቀደም ሲል አቶ ግርማ ካሉት አንዱ ምንድን ነው? ደብዳቤ እንኳ ጽፈን ደብዳቤያችን ተቀባይነት አላገኘም። የተቀበሉትም ተገጸጹ የቦርዱ ሰራተኞች ያሉት ላይ ዝጥብስቲ ይግለጹልኝ ሆኗል። ይሄ ነገር እኔ ክሊር ማድረግ ያለብን አንድ ነገር አለ። የፖለቲካ ፓርቲዎች እያንዳንዱ የፖለቲካ ፓርቲ ቦርዱ ሰርቲፋይ አድርገው ህጋዊ ሰውነት አግኝተው የራሱ ማህተም የራሱ አመራር ከቦርዱ ኮሚኒኬት የሚያደርግበት ስርዓት ተዘርግቷል። በዛ አግባብ የሚደረጉ ግንኙነቶች እንቅፋት የሚፈጥር አካል አይኖርም። የሚኖር ከሆነም ኃላፊነት አለበት ማለት ነው። አሁን አቶ ግርማ የሚያነሱት ቅንጅት ለመፍጠር ተሰባስበናል የሚል ሀሳብ አላቸው። አሁን ይሄ እውቅና አላገኘም በቦርዱ አንደኛ ሲጀመር ማለት ነው። አቅርበው የተጓደሉ በርካታ ነገሮች አሉ። እነሱን አሟልታችሁ አቅርቡ ተብሎ መልስ ሰጥቷል። እሱ ተሟልቶ አልቀረበም። ይህ ባልቀረበበት ሁኔታ ይሄኛው አደረጃጀት እውቅና ያገኘ አካል አይደለም። በምርጫ አዋጃችን ውስጥ ሕጉ የሚያውቃቸው አደረጃጀቶች አሉ። የፖለቲካ ፓርቲዎች መቀናጀት ይችላሉ። ቅንጅት ፎርም ማድረግ ይችላሉ። ግንባር መፍጠር ይችላሉ። ውህደት መፍጠር ይችላሉ። ትብብር የሚል ግን በምርጫ አዋጃችን ውስጥ የለም። ስለዚህ አንዱን ሊመርጡ ይገባል። ወይ ቅንጅት፣ ወይ ግንባር። ውህደት ከሆነ ሌላ በምርጫ አዋጁ በግልጽ የተቀመጡ አደረጃጀቶች አሉ። ከዛ ውጭ ያሉትን አደረጃጀቶች በራሳቸው ሰዓት የሚከተሉ ከሆነ ራሳቸው ኃላፊነት ይወስዳሉ ማለት ነው። አንደኛ ትብብር የሚል አደረጃጀት በምርጫ ሕጋችን ውስጥ እውቅና የለውም። ይሄ የጀመሩት ሂደትም ለቦርዱ ቀርቦም እውቅና አላገኘም፣ ሰርቲፋይ አላደረግንም። ስለዚህ ሰርቲፋይድ ባልሆነ የህግ ሰውነት ግንኙነት የምናደርግበት አግባብ አይኖርም ማለት ነው። የጠየቁት ጥያቄ በህጉ መሰረት አደረጃጀቱን ግልጽ አድርገው ለቦርዱ ቀርቦ ቦርዱ የህግ ሰውነት ሲሰጥና ሰርቲፊኬት ሲሰጥ ነው በዚህ ስም መንቀሳቀስና ከምርጫው ጋር በተያያዘ ግንኙነት ማድረግ የሚችሉት። ይሄ ግልጽ ሊሆን ይገባል። እሺ፣ አመሰግናለሁ አቶ ነጋ። እርስዎ ቀደም ብለውም የቦርዱን ሚዛናዊነት ማያደላ መሆኑን ህገ መንግስቱም እንዳያደላ እንደሚያዘው ገልጸውልናል። ነገር ግን ይሄ ነገር በተደጋጋሚ ነው የሚነሳው። ካሁን በፊትም ቦርዱ ከተመሰረተ ጊዜ ጀምሮ የኢትዮጵያ ምርጫ ቦርድ ፍትሐዊ በሆነ መንገድ አይደለም ሁሉንም አገር ውስጥ ያሉትን ፓርቲዎች የሚያስተናግደው የሚል ስሞታ ይሰማልና ይሄን አጋጣሚ ተጠቅመው እርስዎም ያብራሩልናል። እስቲ አሁን ከጠቀሱት ይሄ የዘጠኙ ፓርቲዎች ትብብር ሊቀመንበር ከሆኑት፣ እንዲሁም የሰማያዊ ፓርቲ ሊቀመንበር ቦርዱ ያደላል የሚል ግንዛቤ ነው ያለው እና ላሰማሁት እውነቱን ለመናገር ምርጫ ቦርድና ኢህአዴግን ለይቶ ገሌና ገሌ ለማለት ከስማቸው በስተቀር በግብራቸው ምንም የሚለያዩ ነገሮች አይደሉም። ምርጫ ቦርድ የሚባለው ነገር ኢህአዴግ ሳያዝዘው ከኢህአዴግ ትእዛዝ ውጭ ምንም ነገር እንደማያደርግ በተደጋጋሚ በስራዎቹ ሁሉ የታየ ነው። ከሆነ እንግዲህ ሊሆን የሚችለው ምርጫ ቦርድ በህገ መንግስቱ መሰረት ከተሰጠው ስልጣን አንዱ ነጻ፣ ፍትሐዊና ዲሞክራሲያዊ ምርጫ ያካሄዳል ነው የሚለው ምርጫ ቦርድ በገለልተኝነት ሁሉንም እንደሚያደ እንግዲህ ይህን ኃላፊነትህን ተወጣ ነው። ነጻ፣ ፍትሐዊና ገለልተኛ ምርጫ ማለት መመዘኛዎች አሉት። አለም አቀፍ ታዛቢዎች ሊኖሩ ይገባል። ተወዳዳሪዎች በኩል ደረጃ ሀሳባቸውን የሚያቀርቡበት ሚዲያ ሊኖር ያስፈልጋል። እንዲሁም ደግሞ ፓርቲዎችን የሚያስተዳድረው ምርጫ ቦርድ ስለሆነ ታች ድረስ አባሎች ታች ድረስ የማስተዳደር እና አባሎቹ በስነ ስርአት የመንቀሳቀስ አባል የማፍራት የማደራጀት ህዝብን የማስተባበር ስራቸውን በአግባቡ የሚሰሩበትን ሁኔታ የማመቻቸት ጭምር የምርጫ ቦርድ ነው ነው ስለዚህ እነዚህን ነገሮች መፈጸም በማይችልበት ሁኔታ ምርጫ ቦርድ ኢህአዲግ ብቻውን ወይም ምርጫ ቦርድ ብሎ ለይቶ ለመናገርም ያስቸግራል። ምንድን ነው ኢህአዴግ ምርጫ ቦርድን የሚፈልገውን ነገር እንዲያደርግ መጠቀሚያ ያደርገዋል። አንድ ምሳሌ ብጠቅስልሽ እዚህ ውስጥ የምርጫ ቦርድና ኢህአዴግን ወዳጅነት ምርጫ ቦርድ ዩኤንዲፒ የሚያገኘውን ገንዘብ ለፓርቲዎች ይሰጣል። መስፈርቱ ምን እንደሆነ ባይታወቅም ከዚያ ውስጥ ኢህአዴግ ሰባት ሚሊየን፣ ዘጠኝ ሚሊየን የሚሆነውን አስር ሚሊየን ነው መሰለኝ በዘንድሮ አመት ይወስዳል። ያን ከወሰደ በኋላ ደግሞ ኢህአዴግ ነው የሚልሽ፣ መንግስት አይደለም ኢህአዴግ ለሌሎች ፓርቲዎች ራሱ ለሚወዳቸውና ልዩ ጥቅም አላቸው ለሚባል ለአማካሪ ምክር ቤት ውስጥ ላሉ ኢህአዴግ ብር ይሰጣቸዋል። ያንን እንግዲህ ኢህአዴግ ከምርጫ ቦርድ የተቀበለውን ብር ኢህአዴግ እንዴት አድርጎ ነው ለምርጫ ቦርድ ነው ማወራረድ የሚችለው? ይሄን ሂሳብ ለዩኤንዲፒ እንዴት ተብሎ ነው ይሄ ሂሳብ የሚወራረደው? አቶ ነጋዶ ፊሳ ቀደም ባለው መልሶ ስለ ሚዲያ ስለ አባላት መንቀሳቀስ በሂደት ላይ እንዳለ ገልጸውልናል። በተጨባጭ ይሄ ለምሳሌ ከዩኤንዲፒ ይሰጣል የሚባለው አስር ሚሊዮን ዶላር የሚከፋፈልበትን ሁኔታ አቶ ይልቃል በተናገሩት ላይ የሚሰጡን መልስ ጥሩ ነው። እንግዲህ ገለልተኝነትን በተመለከተ ህገ መንግስቱ ነው ዋስትና የሚሰጠው ለቦርዱ ይሄኛው አካል ያ አካል አይደለም፣ ሕገ መንግስቱ ነው ዋስትና የሚሰጠው። የሚሾሙበትም አግባብ ያንን በሕገ መንግስቱ በተቀመጠው መስፈርት ዋስትና ተከትሎ ነው። ስለዚህ ከዚህ አካል ከዛ አካል ባይ ዘ ዌይ ቦርዱ ተጠሪነቱ ለሕግ አውጪው ነው፣ ለፓርላማው ነው፣ ሌላም አካል አይደለም። እስከ ታች ያሉት ምርጫ አስፈጻሚዎችም ደግሞ ለቦርዱ የተቀመጡትን መስፈርቶች የገለልተኝነት መስፈርቶች ተከትለው እንዲመለመሉ ቅድም ባስቀመጥኩት አግባብ የመልማይ ቡድን ዲፕሎይ ስናደርግ ያንን ተከትለን ነው የምናከናውነው። ይሄ ምንድን ነው? ገለልተኝነቱን ከላይ እስከ ታች ከቦርዱ እስከ ምርጫ ጣቢያ ድረስ ያለውን ገለልተኝነት ለማረጋገጥ ነው። እንግዲህ በምርጫ እንቅስቃሴ ውስጥ ተሳታፊ አካላት በርካታ ናቸው። ምርጫ አስፈጻሚ ብንወስድ ወደ አርባ አምስት ሺህ ምርጫ ጣቢያ አለን። በአምስት ስናሰላው ወደ ሩብ ሚሊዮን ምርጫ አስፈጻሚዎች አሉ። ወደ ሩብል ሚሊዮን የሚሆኑ ህዝብ ታዛቢዎች አሉ። ሌሎችም አካላት አሉ። ስለዚህ ኢንሲደንትስ የትም ሊኖር ይችላል። የትም አገር ሊኖር ይችላል። ኢንሲደንትስ ግን አጠቃላይ እንትኑ ነው መታየት አለበት። እኛ እኮ የጊዜ ሰሌዳ ካለፈ በኋላ የአንድን የፖለቲካ ፓርቲ እጩ ሲመዘግቡ ተይዞ እርምጃ የተወሰደባቸው እኮ የምርጫ አስፈጻሚዎች አሉ። የፖለቲካ ፓርቲዎቹም ተጨባጭ በሆነ አግባብ ሲያቀርቡ የሚወሰዱ እርምጃዎች አሉ ግን በአጠቃላይ ምርጫውን በአግባቡ ከማከናወን አኳያ ግን ቦርዱ ለምርጫ አስፈጻሚዎች የሚሰጠው መጠነ ሰፊ ስልጠና አቅም ግንባታ ስልጠና ጥሩ በመሆኑ እስካሁን ድረስ ያለው ሁኔታ በጥሩ እየሄደ መሆኑን ነው የሚያሳየው። ሌላው የህዝብ ታዛቢን በተመለከተ ቦርዱ የሀገር ውስጥን ምርጫ ታዛቢዎችን ነው ሰርቲፋይ የሚያደርግና ዲፕሎይ የሚያደርጋቸው የውጭ ሀገር ምርጫ ታዛቢዎችን የኢትዮጵያ ብሔራዊ ምርጫ ቦርድ አይደለም የሚጋብዛቸው፣ መንግስት ነው የሚጋብዘው። ይሄ ግልጽ መሆን አለበት። በእርግጥ አንዳንድ ስምምነቶች አሉ። በአህጉር ደረጃ እነሱ የግድ ሊመጡ ይችላሉ። ሌሎችን ግን መንግስት ነው የሚጋብዘው። አንድ ሉዓላዊ አገር የሚያደርገው ነው። ስለዚህ ይሄ ሊታወቅ ይገባል። ዩኤንዲፒ ገንዘብ የተባለው እኔ አሁን ነው የሚሰማው። ገንዘቡ የመንግስት ገንዘብ ነው እኔ የማውቀው የዩኤንዲፒ ገንዘብ ስለመሆኑ አሁን ከእሳቸው ነው የሚሰማው። ቦርዱ በተለይ የዕለት ተዕለት ማከናወኛን የመንግስት ድጋፍ የሚያከፋፍልበት መስፈርት አለው። ከነዚህ መስፈርቶች በአዋጁ የተቀመጠው በየምክር ቤቱ ባላቸው መቀመጫ የሚከፋፍልበት ሁኔታ አለ። ያንን ተከትሎ በአዋጁ በተሰጠው ስልጣን መሰረት ቦርዱ አከፋፍሏል። የፖለቲካ ፓርቲዎቹ የተሰጣቸውን ገንዘብ በአግባቡ ስራ ላይ አውለዋል አላዋሉም፣ ለሌላ አካል ሰጡ? ያ እንግዲህ ሪፖርቱ ሲቀርብ የምናይ ይሆናል። እስካሁን ድረስ ሪፖርቱን እየጠበቅን ነው ያለ ነው። መስፈርቱን ተከትሎ ቦርዱ በአግባቡ አከፋፍለዋል። በትክክል ስራ ላይ አውሏል፣ አላዋለም፣ ሪፖርቱ ሲቀርብ የሚገመገም ይሆናል ማለት ነው። ከዩኤንዲፒ የሚሰጥ አስር ሚሊዮን ዶላር የለም ለኢትዮጵያ ለምርጫ ለፖለቲካ ፓርቲዎች ያከፋፈል ነው። በመንግስት የሚመደብ በጀት ነው። የዩኤንዲፒ ገንዘብ አይደለም። እሱ እር ከዩንዲፒ መሰረት ለፖለቲካ ፓርቲዎቹ ለዕለት ተዕለት ተግባር ማከናወኛ በየምክር ቤቱ ባላቸው መቀመጫ የፖለቲካ ፓርቲዎቹ የወሰዱበት ሁኔታ አለ። የሁለት ሺ ስድስት አመተ ምረት የዕለት ተዕለት ተግባር ማከናወኛ ገንዘብን ነው የሚያነሱት የሚመስለኝ እንጂ በሁለት ሺ ሁለት ከዩኤን ዲፒ ገንዘብ ተሰጥቶ ለፖለቲካ ፓርቲዎች ያከፋፈልነው ገንዘብ የለም። አንዱ የምርጫው ተወዳዳሪ የሆነው መንግስት ሳይሆን አንዱ የምርጫው ተወዳዳሪ የሆነው ኢህአዴግ ነው የሚወስነው ማመን ያህል እንደሚወስድ ነው ነው የሚሉት። እኔ እንግዲህ አሁን ምንድን ነው እንደዚህ አይነት ኮንክሉዥኖች በሲጀመርም አስተማሪም አይደሉም። ምርጫ ቦርድ በህገ መንግስቱ የተቋቋመ ህገ መንግስታዊ ዲሞክራቲክ የሆነ ተቋም ነው ነጻ ገለልተኛ የሆነ ምርጫን የሚያስፈጽም ቦርድ ይቋቋማል ይላል ህገ መንግስታችን አንቀጽ አንድ መቶ ሁለት እንደ አንድ ዲሞክራቲክ ተቋም ታማኝነቱ ለህገ መንግስቱ ነው የሚሆነው ባይዘወይ እኛ ከፖለቲካ ፓርቲዎች ጋር እኮ ጋራ የውይይት መድረክ አለን እኮ እራሳቸውም ቦርዱ ገለልተኛ ነው ችግር የለበትም ብሎ ያረጋገጡበት በርካታ ኢንስደንት አለ ብዙ የውይይት መድረኮች ላይ እኮ ያረጋግጣሉ። ታች ግን አልፎ አልፎ የሚታዩ ነገሮች አሉ። እሱ ደግሞ በሚደርሰው ተጨባጭ ማስረጃ ሊጣራና ሊስተካከል የሚችል ነው። እንግዲህ ምንድን ነው ሰባ አምስት የፖለቲካ ፓርቲዎች አሉን። ከሰባ አምስት የፖለቲካ ፓርቲዎች አንድ ወይም ሁለት የፖለቲካ ፓርቲ ጄኔራላይዝ አድርጎ ሲናገር የሁሉም አቋም ነው ተብሎ ሊወሰድ አይችልም። አብዛኛው የፖለቲካ ፓርቲ ሴንስ ሊታይ ይገባል። እኛ ሰባ አምስት የፖለቲካ ፓርቲ ነው የምናስተዳድረው ከዛ ውስጥ አንድ ወይ ሁለት ፓርቲ አላስፈላጊ የሆነ ኮንክሉዥን ሊሰጥ ይችላል። ያንን አይደለም ተከትለን የምንሄደው እኛ ብዙ የፖለቲካ ፓርቲዎቹ የሚያረጋግጡት አለ። ያም አንግል ሊታይና አድሬስ ሊደረግ ይገባል ለማለት ነው። እንግዲህ ያው አድማጭም እንደሚከታተለን ኢህአደግ የራሱ አጋር ፓርቲዎች አሉት። በኢህአደግ ጥላ ስር ያሉትም ተቆጥሮ ነው ሰባ አምስት የሆኑት እነኚ የተቀሩት ከኢህአደግ የተለየ ፖሊሲ አማራጭ ፖሊሲ ለኢትዮጵያ ሕዝብ አቅርበናል የሚሉት ግን ተቃዋሚ ፓርቲዎች ተብለው ነው የሚታዩትና በብዛት ታሰሩም የፖለቲካ ስሪያ ቤታቸው ተዘረፈብንም የሚሉት አባላት ተደበደበም የሚሉት የተለየ የፖሊሲ አማራጭ ለኢትዮጵያ ሕዝብ አቅርበናል የሚሉት ናቸው። ይሄንን እንደው ለአድማጭ ለማስተካከል ያህል ነው። እርግጥ ነው ሰባ አምስት ፓርቲ ነው የምታስተናግዱት፣ ገንዘብም ሲሸነሸን በዛው መልክ ለሰባ አምስት ፓርቲዎች በሚሆንበት ጊዜ ልክ ነው። በዛ ምክንያት ነው እየወረደ እየወረደ እየቀነሰ ሄዶ ለነዚህ ለተቃዋሚ የፖለቲካ ፓርቲዎችም ያነሰ የሚሆነው። ይሄንን እንግዲህ አድማጭ ሊገነዘብ ይችላል። እና እርሶ ለአሜሪካ ድምፅ ራዲዮ ለሰጡት ማብራሪያ በአድማጮቼ ስም አመሰግናለሁ። ይሄ ምርጫ እስከሚጠናቀቅ ድረስ ትብብሮ እንደማይለየንም ተስፋ አደርጋለሁ። እርስዎ ማጠቃለያ የሚሰጡን ሀሳብ ካለ በዛ እናጠቃልላለን። ጥሩ ነው። እንግዲህ እኛ ሁሉንም የፖለቲካ ፓርቲዎች በአንድ አይን ነው የምናየው። እነዚህ ሰባ አምስቱ የፖለቲካ ፓርቲዎች የየራሳቸው የሆነ ሰርተፊኬት አላቸው። ይሄ አጋር የምለውም በቦርዱ ምንም ሪኮግኒሽን የለውም። በራሳቸው ሊሆን ይችላል አሁን የምነሳው ነገር ግን በቦርዱ ግን በተናጠል ነው ለሁሉም የፖለቲካ ፓርቲዎች እውቅና የተሰጠውና ሊታወቅ ይገባል። አንዳንድ ጊዜ አንዳንድ የፖለቲካ ፓርቲዎች የተለየ ትሪትመንት ክሌም ሊያደርጉ ይችላሉ። ቦርዱ ግን ሁሉንም የፖለቲካ ፓርቲዎች እገሌ ትልቅ ነው እገሌ ደግሞ እንደዚህ ነው አነስ ያለ ነው እንደዚህ የምልበት የለም በአንድ ዓይን ሁሉንም በአንድ ዓይን የሚያይበት ነው። የዘንድሮ ምርጫ ደግሞ ካለፉት አራት ጠቅላላ ምርጫዎች በርካታ ተሞክሮችን አግኝተናል። የሀገር ውስጥ፣ የዓለም ዙሪያ ያሉትንም ተሞክሮች አግኝተናል። ይህን ሁሉ ቀምረን ሜዳውን በተሻለ ሁኔታ ለሁሉም የፖለቲካ ፓርቲዎች ለማመቻቸትና ምርጫውን ሰላማዊ፣ ዲሞክራሲያዊ በሕዝብ ዘንድም ተአማንነት ያለው ምርጫ ሆኖ እንዲጠናቀቅ ጥረታችንን እንቀጥላለን። ይሄንኑ ለሁሉም በምርጫ ሂደት ውስጥ ለሚሳተፉ አካላት የፖለቲካ ፓርቲዎቹን ጨምሮ ልናረጋግጥላቸው እንፈልጋለን። በዚህ አጋጣሚ አመሰግናለሁ። አመሰግናለሁ። እንዳልኩት ይሄ ምርጫ እስከሚጠናቀቅ ትብብሮ እንደማይለየን ተስፋ አደርጋለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ጽህፈት ቤት ኃላፊ እና የቦርዱ ጸሐፊ አቶ ነጋዱ ፊሳ አመሰግናለሁ፣ ስለ ትብብሮ። እንደገና በአድማጮቼ ስም እኔም አመሰግናለሁ። ጊዜ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የቅዳሜ ምሽት ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ዝግጅቶቻችንን በኢንተርኔት ቪኦኤ ኒውስ ኮም ስላሽ አምሃሪክ ወይም በእጅ ስልኮቻችሁ ቪኦኤ ሆርን ኤምኦቢይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስ ተነጋገሩ። የስልክ ቁጥራችን 2022059942 ነው። የውስጥ መስመር 14 ነው። ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ኢሜይል አድርጋችሁ መልእክቶቻችሁን፣ አስተያየቶቻችሁን ብትሰጡ ይደርሰናል። ወደ እናንተም መልሰን እናቀርባቸዋለን። በነገራችን ላይ ለሞባይል ስልኮቻችሁ ታብሌቶችና መሰል መሣሪያዎቻችሁ የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሣሪያዎች ተጠቃሚዎች ከአፕ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ታገኛላችሁ። አሁን በደሳለኝ መኮንን እየተዘጋጀ የሚቀርብላችሁ የሙዚቃ ቃና ይቀጥላል። አመሰግናለሁ ሰለሞን፣ የአየር መስመሩን ስለለቀክልኝ አኒማልስ የማሩን ፋይቭ ዜማ ነው በዚህ ሳምንት በአሜሪካን የሙዚቃ የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የሶስተኝነትን ደረጃ በያዘው አኒማልስ በተሰኘው የማሮን ፋይፍ ዜማ ነው የምሽት ፕሮግራማችንን የጀመርነው። የቢልቦርድ ሰንጠረዥን ከነሰው ሀይቀር ሸኪሮፍ የተሰኘው የቴይለር ስዌፍት ዜማ የአንደኝነትን ደረጃ ሲልስ፣ ኦል አባውት ዘ ቤዝ የተሰኘው የሜጋን ትሬነር ዜማ ደግሞ የሁለተኝነትን ደረጃ ይዞላታል። ሰላም ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው የሙዚቃ ቃን አድማጮች፣ እንደምንሰነበታችሁ፣ እንደምን አመሻችሁ? ለሳምንታ ክብር ሰላምታ ከስቱዲዮ 14 ካንገቴ ጎንበስ ብያለሁ። እለቱን ለማስታወስ ህዳር 6 2007 ሲሆን በኢትዮጵያውያን አቆጣጠር፣ በአውሮፓያኑ ደግሞ ህዳር ሁለት 15 2014 ዓመተ ምህረት ላይ እንገኛለን። የወገል ጤናው በቀለ ተፈራ ሰላም ጤና ይስጥልኝ፣ እንደምን አመሸህ። ለመወዳት ባለቤቴ ቤተልሄም ብርሃኔ አይላቪዩ ሞር ዛን አይ ካን ሴይ የተሰኘውን ዜማ መርጨላታለሁና አሰማልኝ ብለህ ባዘዝከኝ መሰረት ዜማውን ተሸክሜ የስቱዲዮ 14 ይዤ ገብቻለሁ። የባህር ዳሩ የዘወትር አድማጫችን ጌታነህ አስረስ ሰላም፣ እንደምን አለህ? ብቻ ዝም ብለህ ዩ አር ቢውቲፉል የተሰኘውን የጀምስ ብለንትን ዜማ አጫውትልኝ ባልከኝ መሰረት ጠብቀኝ፣ ዜማውን አጫውትልሃለሁ። የጎንደሩ ቴዲ ግዛቸው ሰላም ጤና ይስጥልኝ። ቴዲ ሰላምታ ይድረስህ። የኤሚሊያ ተሾመ ቢግ ቢግ ወርልድ የተሰኘውን ዜማ ስቱዲዮ ይዤ ገብቻለሁ። ዘና ብለህ ጠብቀኝ። የአዲስ አበባው ክብረሁም ታደለ ሰላም፣ እንደምን አመሸህ? ይገርማል ንጉሴ ሰላምታ ድረስ ከየት ሀገር ሆነህ እንደጻፍክልኝ አልነገርከኝም። ቃል በገባው መሰረት ከእረፍት ስመለስ አጫውትልሃል ያልኩትን ዌን ኤ ውመን ላቭ የተሰኘውን የአር ኬሊን ዜማ በአየር ላይ ጠብቀኝ አጫውትልሃለሁ ከአዋሳ ዩኒቨርሲቲ ዋና ግቢ ጣፍተህ የነበርከው የዘወትር አድማጬ አባይርጋ ኮሮ፣ ሰላም ነው ይባክህ እንደምን አለህልኝ? ለአስራ ዘጠኝ ዓመታት በትዳር ተሳስረህ ለቆየው ባለቤትህ ለበሃፍታ ረዳኢ የመረጥከውን ቢኮዝ ይላቭድ ሚ የተሰኘውን የሰሊን ዲዮንን ዜማ ስቱዲዮ ይዤ ገብቻለሁ። አንተም መስመር ላይ ጠብቀኝ። የተከበራቸው የሙዚቃ ቀን አድማጮች፣ በዛሬው ፕሮግራም የእናንተን የዜማ ምርጫዎች ነው ስቱዲዮ ይዤ የገባሁት። ከቀጣዩ ዜማ በኋላ በቀጥታ ወደ እናንተ ምርጫ ነው የሚገባው። መልካም ቆይታ ከሙዚቃ ቀና ጋር እንዲሆንላችሁ እየተመኘሁኝ ጄኒፈር ሃድሰን ከአርኬሊ ጋር የምትጫወተውን ኤቲዝ ዩር ዎርድ የተሰኘውን ዜማ አሰማችኋለሁ። And baby, all you gotta do, mm, no, no, is tell me that it's me you want, love you. And as long as you keep giving me that sweet love, point to it, baby, it belongs to you. If it's money you want, it's not want me to pay your bills, it's not buy your nice things, shop your spree. ሁለት ድምፅ መረዋ ጀንፈር ሀድሰን እና አርኬሊ ነበሩ የተጫወቱልን። ሰላም ደሳለኝ፣ እንደምን አለህልኝ? በቀለ ተፈራ ነኝ ከወገል ጤና ነው የምጽፍልህ። ለመወዳት ባለቤቴ ቤቴልሄም ብርሃኔ አይላቢው ሞርዛን አይካንሰይ የተሰኘውን የሊዮ ሴርን ዜማስቲ ባየሩ ላይ አውልልኝ ፈረንሳይ እየተሰኘውን የሌዮ ሴርን ዜማ የወገል ጤናው በቀለ ተፈራ ለውድ ባለቤቱ በቴልሄም ብርሃኔ መርጦላት ነው ያደመጥ ነው። በቀለ ለዜማ ምርጫህ እናመሰግናለን። የባህር ዳሩ የዘውትር አድማጫችን ጌታነህ አስረስ ደግሞ ብቻ ዝም ብለህ ለማን እንደሆነ አልነገረኝም። ብቻ ዝም ብለህ ዩ አር ቢዩቲፉል የተሰኘውን የጀምስ ብለንትን ዜማ በአየር ላይ አውልልኝ ብሎኛል። ዩር ቢዩቲፉል My life is brilliant. My life is brilliant. My love is pure. I saw an angel of Adam Shaw. Sure. She smiled at me on the subway. She was with another man. On that, Cause I've got a plan. You're beautiful, you're beautiful, you're beautiful, it's true. Yeah. ባህር ዳሩ የዘወትር አድማጫችን ጌታን ሀስረስ የመረጠውን ዩአር ቢ ወረፎል የተሰኘውን የጄምስ ብለንትን ዜማ ነበር እያድመጥ ነው። አድማጮች እያድመጣችሁት ያላችሁት ከአሜሪካ ድምፅ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክራፎኑ ፊት ለፊት ደስአለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 202 2059942 ሲሆን የውስጥ ቁጥራችን ደግሞ 14 መሆኑን አትዘንጉ። የኢሜይል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዳትካም ወይንም ቃና ደስ አት ቪኦኤ ኒውስ ዳትካም ብላችሁ ኢሜይል ብታደርጉልን ይደርሰናል። የፖስት አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስት አድራሻችንን እንደገና አደርገምላችሁ ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ወደ ፌስቡክም ገባ ብላችሁ የሙዚቃ ቃና ወይንም ቃና ደስ ብላችሁ ፈለግ ፈለግ ብታደርጉንም ታገኙናላችሁ። በቀጥታ ወደ ዜማ ምርጫው ልመልሳችሁና የጎንደሩ ቴዲ ግዛቸው ቢግ ቢግ ወርልድ የተሰኘውን የኢሚሊያ ተሾመን ዜማ ለኢትዮጵያ ሴቶች በሙሉ መርጧልና ቢግ ቢግ ወርልድ እንሆ ቢግ ወርልድ የተሰኘውን የኢሚሊያ ተሾመን ዜማ ነበር ያድመጥ ነው። የጎንደሩ ቴዲ ግዛቸው ለዜማ ምርጫህ እናመሰግናለን። ይገርማል። ንጉሴ ነኝ ደሳለኝ ዌን ኤውመን ላቭ የተሰኘውን የአርኬሊን ዜማ እስቲ እባክህ በአየር ላይ አውልልኝ። she loves Very touch of her hand, she really did, and she's got more, more faith in me than a beach got sand. And I like to tell her, I like to tell her that I'm forever indebted, that I'm forever.

ደስ አለ መኮንን እንደምንሰነበት ክልኝ አባይ እርጋ ኮሮናን ከአዋሽ ተፋሰስ ባለስልጣን ለጊዜው ተሳትፎ ባልታወቀ ምክንያት ተቋርጦ ብቆይም አሁን ግን ውዷ ባለቤቴን ለፍቅር ያጨሁበት ቀን ህዳር 5988 ዓ ም ስለነበር ዘንድሮ የፊታችን አርብ 19ኛው ዓመታችንን ስለምናከብር፣ የፊታችን አርብ እንግዲህ ትናንት መሆኑ ነው። የፊታችን አርብ 19ኛውን ዓመታችንን ስለምናከብር አጋጣሚውን ተጠቅሜ ተሳትፎ ለማደስ ስለፈለግኩ አሜሪካ ዋሽንግተን ዲሲ ላለችው ውዷ ባለቤቴ በሀፍታ ረዳይና ባህር ዳር ላለችው ውዷ ልጅ ሕፃን ሜሮን አባይ ርጋ ቢኮዝ ዩ ላቭድ ሚ የሚለውን የሰሊን ዲዮን ዜማ መርጫ አለሁና ባክህን አሰማልኝ። አባይርጋ እርጋ እንደምን አለ አንተና ባለቤትህ? ኧረ ዘጠነኛውን ዓመት የትዳር ቀናችሁን በማክበራችሁ ሁለታችሁንም እንኳን ደስ ያላችሁኝ ብያለሁኝ። ስልኳን ብትነግረኝ ኖሮ እዚሁ ዋሽንግተን ዲሲ ያለችውን ውዷ ባለቤትህን ካለችበት ቦታ አምጥቼ እዚሁ ስቱዲዮ 14 ቁጭ ብላ ዜማውን እንድታደምጠው አደርግ ነበር። ምን ያደርጋል ስልኳን አልጻፍክልኝም። ለማንኛውም ግን በድጋሜ እንኳን ደስ ያላችሁ ዛሬ የምሰናበተው አንተው ለውዷ ባለቤት በመረከው ቢኮዝ ዩ ላቭድ ሚ በተሰኘው የሰሊን ዲዮን ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል For you made right for every dream አድማጮች ከመሰናበታችን በፊት ማጠቃለያ ዜና አሰማለሁ። ባለፈው ነሐሴ ወር በተቀሰቀሰው የኢቦላ ወረርሽኝ ወደ ሀምሳ የሚጠጉ ዜጎቿ የሞቱባት ዲሞክራሲያዊት ኮንጎ ሪፑብሊክ ከበሽታው ነጻነኝ ስትል ዛሬ ቅዳሜ ይፋ አድርጋለች። የቡርኪና ፋሶ ወታደራዊ መሪ ባለፈው ወር ፕሬዚደንቱ ስልጣናቸው መልቀቃቸውን ተከትሎ ያገዱትን የሀገሪቱን ሕገ መንግስት መልሼ ስራ ላይ አውያለሁ ሲሉ ዛሬ አስታውቀዋል። ዩናይትድ ስቴትስ የዓለም ብቸኛ ልዕለ ኃያል እንደመሆኗ ሽብርተኛውን ቡድን አይሲልን በመደምሰስ ኢቦላን በመዋጋትና የአየር ንብረት ለውጥን በመታገል ረገድ በሌሎችም ጉዳዮች ዓለምን የመምራት ልዩ ኃላፊነት አለባት ሲሉ ፕሬዝደንት ባራክ ኦባማ አስገነዘቡ። ፕሬዝደንቱ ዛሬ ቅዳሜ ጂ ሃያ አባል ሀገሮች መሪዎች ጉባኤ ጎን በብሪዝበን ዩኒቨርሲቲ ባሰሙት ንግግር ዋሽንግተን ለእስያ ፓሲፊክ ክልል ትኩረት መስጠቷን ትቀጥላለች ብለዋል። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመስታወት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶች ጋር ባቀናበራልን ቴሌላይን ባቅና በሌሎቹም ባልደረቦች ስም ሰናበታችኋለሁ። ሶሎሞን አባተ ነኝ። ሰላም ብድናነ